የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በኢትዮጵያ ያለውን የሰብአዊ መብቶች አያያዝ በተመለከተ ከመንግስት በተደረገላቸው ጥሪ ለጥቂት ቀናት ያደረጉት ጉብኝት የማህበራዊ መገናኛ አውታር ተጠቃሚዎችን አነጋግሯል። ኮሚሽነሩ ከተለያዩ አካላት ጋር መነጋገራቸውን አስመልክቶም የተለያዩ አስተያየቶች ተሰጥቷል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በብሔራዊ ቤተ መንግስት በተደረገላቸው አሸኛኘት ወቅት በአዲሱ ጠቅላይ ሚኒስትር አብይ አህመድ የተሸለሙት የክብር ሽልማትም አነጋጋሪ ሆኗል። በትዊተር በፌስቡክ እና በዋትሳፕ የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አልሁሴን ለአራት ቀናት ጉብኝት ኢትዮጵያ በቆዩበት ወቅት ከአገሪቱ የተለያዩ አካላት ጋር መነጋገራቸውን በተመለከተም ዮሴፍ ብራኔ ትዊተር ላይ ቀጣዩን ጽፏል። ታዋቂ የመብት ተሟጋቾች፣ ጦማሪያን፣ ፖለቲከኞችና የሃይማኖት አባቶች ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽነር ጋር መነጋገራቸው ጥሩ ነው። ከዮሴፍ የትዊተር መልእክት ጋር ፎቶግራፍም ተያይዟል። ፎቶግራፉ የሃይማኖት አባቶች፣ ታዋቂ ጋዜጠኞችና የመብት ተሟጋቾች ይታዩበታል። ከዞን 9 የድረገጽ ጸሐፍት አባላት አንዱ የሆነው ናትናኤል ፈለቀ እዛው ትዊተር ላይ ባሰፈረው መልእክት ከተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዶክተር ዛይድ ራአድ አልሁሴን ጋር በመገናኘቴ ክብር ይሰማኛል ብሏል። ናትናኤል ከኮሚሽነሩ ጋር ተጨባብጦ የሚታይበት ፎቶግራፍ ከመልእክቱ ጋር አያይዟል። ኮሚሽነሩ ከጠቅላይ ሚኒስትር አብይ አህመድ ከከፍተኛ ባለስልጣ ባለስልጣናት ከተለያዩ የሲቪል ማህበራት መሪዎች እንዲሁም በቅርቡ ከእስር ከተፈቱ ታዋቂ ግለሰቦች ጋር መገናኘታቸውም በማህበራዊ መገናኛ ዘዴዎች ላይ ከፎቶግራፍ ምስሎች ጋር ቀርበዋል። ኮሚሽነሩ ንግግር በሚያሰሙበት ወቅት በአምቦ ዩኒቨርሲቲ ተቃውሞ ይደረግ እንደነበር በመጥቀስ ንግግሩን ፋይዳ የለውም ሲሉ የተቹ የማህበራዊ መገናኛ ተጠቃሚዎችም ነበሩም። ማርነች በሚል የፌስቡክ ገጽ የቀረበ አስተያየት አሁን እንባ እየተንጠባጠበ አይደል ተማሪ ከመበደል ጥያቄ መመለስ ሲል ይነበባል ይርቅ ያለማጎስ ሰብአዊ መብት እውነት ነው ግን ሰብአዊ መብት የሚለውን ራሳቸው ያውቁት ይሆን ሲል ቶማስ ወንድሙ ባጭሩ ወይ ሰብአዊ መብት ብሏል የኮሚሽነሩ ጉብኝትን በተመለከተ በዋትሳፕ የደረሱን የጽሑፍ መልእክቶች በርካታ ናቸው የተወሰኑትን እናቅርብላችሁም በኢትዮጵያ የሰብአዊ መብት ጥሰት ብዙም አይደለም። ይህንን አጉልተው የሚናገሩት በአገሪቱ ሰላም እንዳይኖር የሚፈልጉ ናቸው። በነገራችን ላይ እኔ የማንኛውም ደጋፊ አይደለሁም። ሌላኛው አስተያየት ሰጪ ደግሞ ኮሚሽነሩ ሕብረተሰቡን ትኩረት አድርገው መረጃ መያዝ አለባቸው፣ ባለስልጣኑን መሰረት ማድረግ አይገባቸውም ብሏል። የኮሚሽነሩ ጉብኝት ጠቀሜታን በተመለከተ የቀረበ አስተያየት ደግሞ እንዲህ ይላል፤ የዜጎች ሰብአዊ መብት እንዲከበር አስተዋጽኦ ይኖራቸዋል። ከኮሚሽነሩ ምንም አንጠብቅም። ለሰላማችንና ለመብት ጥሰቱም እንዲቆም መስራት ያለብን እኛው ኢትዮጵያውያን ነን። ትናንት የት ነበሩ? ዛሬ ከብዙ መስዋዕትነት በኋላ ጭላንጭል መታየት ሲጀምር የሚረባረቡት። ሆኖም ግን በአንድ ነጥብ እስማማለሁ፣ እነዚያን ነፍሰ በሊታዎችን ወገኖቻችንን በስር ያሰቃዩትን ለፍትህ የሚያቀርቧቸው ከሆነ እሰዩ ያስብላል። በእንግሊዘኛ የደረሰን የዋትሳፕ መልእክት ደግሞ እንዲህ ይላል የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር በ ህወሀት፣ የወታደራዊና የደህንነት አካላት በኢትዮጵያ ሶማሌና ኦሮሞ ህዝቦች መካከል የነበረውን ችግር ጨምሮ ሰላማዊ ሰዎች እንዲሁም የፖለቲካ ፓርቲዎች ላይ ያደረሱትን ወንጀል መመርመር አለባቸው። በዋትሳፕ በድምፅ ደግሞ ቀጣዩ መልእክት ደርሶናል። ሰላም ናችሁ ዶች ቤሌዎች፣ እንደምናችሁ። ይህን ምስኪኑን ህዝብ እንደፈለጉ እንደዚህ ጠብደል የሚያክሉት ምስኪን አርሶ አደር በሰደፍ ወገቡን እየቀነጠሱ በካልቾ እያሉ በረባሶ ለብሶ እንዳልመጡ ዛሬ በ ካስኪስ የሚባለውን ወታደራዊ ጫማ ታቁታላቸው ይመስለኛል። በሱ እንደፈለጉ ህዝቡን እየቀጠቀጡ የፈለጉትን ማዕከላዊ ወስዶ እያሰቃዩ ሰውን እንደ ዶሮ ሰቅሎ እየተጫወቱበት ይሄው 27 ዓመትን አስቆጥረናል። ተጠያቂ የሚባለው አንድም የፀጥታ ኃይል ህዝቡ ላይ ይህንን ኃይል እርምጃ ወስዷል ተብሎ የተጠየቀ አላየንም። ህዝብን የሚገድልና ህዝብን የሚያሰቃይ ከሆነ ሽልማትና ሜዳሊያ ይ ይሰጣል ግን፣ ለህዝብ ተናገረ ከተባለ ጋዜጠኛ እስክንድር ነጋ፣ የሰብአዊ መብት ተከራካሪዎች እንደ በቀለ ገርባን ጀምሮ በወይን ቤት ተሰቃይቶ መጨረሻ ላይ በህዝብ ጩኸት የተፈቱ አይታችኋል። ግን ህዝብን ሲጨፈጭፍ የነበረ ወታደር አንድም ሰው ፍርድ ቤት ቀርቦ ተጠይቆ የተፈረደበት አልሰማንም፣ አላየንም። ይቺን አየር ላይ ያውሉልኝ ስሜ እንዲጠቀስ ስለማልፈልግ አመሰግናሉ። ቸው የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አልሁሴን ቀደም ሲል የዛሬ ዓመት ግድም ኢትዮጵያን ጎብኝተው ነበር። በያኔው ጉብኝታቸው ወቅትም ከአገሪቱ ጠቅላይ ሚኒስትርና ከፍተኛ ባለስልጣናት እንዲሁም ከሲቪል ማኅበረሰብ አባላት ጋር ስለ ኢትዮጵያ የሰብአዊ መብቶች አያያዝ ተነጋግረው እንደነበር የተባበሩት መንግስታት መግለጫ አትቷል። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጠቅላይ ሚኒስትር አብይ አህመድ ከፍተኛ የክብር ዲፕሎማ የተባለውን ሽልማት መሸለማቸውን በተመለከተ የትናየ ጥላውን ፌስቡክ ላይ በጣም ደስ የሚል ስትል አድናቆቷን ገልጣለች። አንዱ አንዱን አክብሮ አመስግኖ መሸኘት ለሌሎችም ትምህርት ስለሚሰጥ ከዚህ ሁሉም አመራር መማር አለባችሁም። ዶክተር አብይን አመሰግናለሁ። እንዲሁም አቶ ኃይለ ማርያም ስልጣን ለመልቀቅ በፈቃደኝነት ላደረጉት አስተዋጽኦ እጅጉን ሊመሰገኑ ይገባል። ቀሪ ዘመኖትም ጥሩ እንዲሆንሎት እመኛለሁ ብላለች። የአዲስ ነገር ጋዜጣ የቀድሞው አዘጋጅ መስፍን ነጋሽ በዚህ ጉዳይ ላይ ባቀረበው ትችት ሕግ የማያውቀው መንግስታዊ ሽልማት ብሔራዊ ባንክ የማያውቀው ብር ነው ሲል የዋዜማ ሬዲዮ ድረገጽ ላይ ጽፏል። ጠቅላይ ሚኒስትር አብይ አህመድ ለቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ የክብር ዲፕሎማና ና ለወይዘሮ ሮማን ደግሞ የእውቅና የምስክር ወረቀት መስጠታቸውን አየን፣ ሰማን። ወደ ዝርዝሩ ሳንገባ አንድ የአገር መሪ ተሰናባቹን በክብር ሲሸኝ፣ ለክብሩ የራት ግብዣ ሲያደርግ ማየት በጣም መልካም ነገር ነው ለሀገራችንም እጅግ እንግዳ ባህል ነው የክብር ኒሻን ወይም ሜዳ የመስጠት ግን ፍጹም የተለየ ጉዳይ ነው ሁለቱን ማምታታት አያስፈልግም ብሏል መስፍን ስለ ሽልማቱ የእንግሊዝኛ ትርጉም ሰንካላነት መሰል ሽልማት በህጉ መሰረት ማን መስጠት እንዳለበት እንዲሁም ሽልማቱ በየትኛው ህግ መሰረት እንደተሰጠም ጠይቋል ወግ ያለው በሰጪውም በተቀባዩም እንዲሁም በህዝቡ የሚከበር ነገር ከፈለጋችሁ በቅድሚያ ህግ ስርዓትና ስነ ስርዓት አቋቁሙ፣ ከግርግርና ከዘመቻ ባህል ውጡ ሲልም አክሏል ደራሲና ገጣሚ ዮሐንስ ሞላ። ይህ በእንዲህ እንዳለ አምባገነኑ ስርዓት ሰፈር ሄዶ ማድነቅ ግድ ሲል በቀዳማዊት እመቤትነት ዘመናቸው ከእዩልኝ ስሙልኝ ባለፈ በርካታ የማኅበረሰብ ስራዎችን ላከናወኑት ወይዘሮ ሮማን ተስፋዬ ክብርና ምስጋና ይድረስልን ብሏል። የቀድሞ ጠቅላይ ሚኒስትር ባለቤትን በማድነቅ መቼም ነገራችን ሁሉ ንጽጽር ነውና እንኳን የቀድሞዋ ቀዳማዊት እመቤት ወይዘሮ አዜብ መስፍን ጋር ሄደን ከባለቤታቸውም ጋር ቢነጻጸሩ ሚናቸው ጉልህ ነበር ሲልም አክሏል ዮሐንስ። የአበበ መገርሳ የፌስቡክ መልእክት ድጋፍም ትችትም የተቀየጠበት ነው። ጽሑፉ እንዲህ ይነበባል። ኃይለ ማርያም ምንም ከወንጀል ነጻ ባይሆኑም በሁለት ነገር ክብር ይገባቸዋል። አንድም ሀገሪቱ ውስጥ ሌብነት በተንሰራፋ ጊዜ እሳቸው እንደሌሎቹ እጃቸው በሌብነት ያልተጨማለቀ ሲሆን፣ ሁለተኛ ስልጣናቸውን በሰላም መልቀቃቸው ያስመሰግናል። ስለዚህ ክብር መስጠቱ አያስከፋም። ምናልባት ስልጣናቸውን በፈቃዳቸው ባይለቁ ኖሮ አሁን በአንፃሩ የምናየውን ሰላም አና ይሆናል ብሏል። የዩኒቨርስቲ መምህር እና ጦማሪ ስዩም ተሾመ ለተተኪው ጠቅላይ ሚኒስትር ትልቅ ውለታ መዋልና ለሀገር ውለታ መዋል ለየቅል ናቸው ሲል ሽልማት አሰጣጡን ተችቷል። ለምሳሌ ሲልም ጽሑፉን ማብራራቱን ይቀጥላል። ለምሳሌ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ ሀገር መሪ በራሳቸው ምንም ወሰን የተሳናቸው በጣም ደካማ የአመራር ብቃት ያላቸው መሆኑ እርግጥ ነው። በዚህ ምክንያት በስልጣን ዘመናቸው በሀገርና በሕዝብ ላይ ከፍተኛ ጉዳት አድርሰዋል። ይህን ተከትሎ በተፈጠረው የስልጣን ሽኩቻ ለዶክተር አብይ አህመድ ምቹ በሆነ ጊዜና ሁኔታ ስልጣናቸውን ለቋል። ይህ የቀድሞውን ጠቅላይ ሚኒስትር ከተጠያቂነት ከማዳን አልፎ ለከፍተኛ የክብር ሜዳሊያ የሚያበቃቸው ከሆነ ሸላሚዎቹ የሀገር ወይም የክብር ትርጉሙ ጠፍቶባቸዋል። ለፍርድ መቅረብ ያለበትን ሰውዬ የክብር ሜዳሊያ መሸለም ትንሽ አይከብድም? ዶክተር ይ ማኖ ነክቷል አንድ በሉልኝማ ሲል ስዩም ጽሑፉን አሳርጓል። አድማጮች፣ የማኅበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሽነኝ አስተያየትና ጥቆማቸው ያለን መልካም ጊዜ ጤና ይስጥልኝ።